ኢትዮጵያን አድን ግብረ ኃይል በሚል ራሳቸውን ባሰባሰቡ ኢትዮጵያውያን የተጠራ የተቃውሞ ሰልፍ በዛሬው ዕለት በዋሽንግተን ዲሲ የውጭ ጉዳይ ሚኒስቴር ጽሕፈት ቤት ደጃፍ ተካሂዷል። የሰልፉ አስተባባሪዎች እንደተናገሩት የሰልፉ ዓላማ መንግስትን መቃወም ሳይሆን በሐሰት ክስ የታሰሩ እንደ እስክንድር ነጋ ያሉ የባልድራስ አመራሮች እና ሌሎችም የህሊና እስረኞች በአስቸኳይ እንዲፈቱ መቆሚያ ያጣውና ማንነትን መሰረት ያደረገ ያሉት የዘር ፍጅት በአስቸኳይ እንዲቆም ለማሳሰብ ነው ብለዋል። ደረጀ ደስታ የሰልፉን አዘጋጆች አነጋግሮ ተከታዩን አጠናቅሯል። አጀንዳችን ነው

በዋናነት የሰላማዊ ሰልፍ የተጠራው እንግዲህ አንደኛ ሀገራችን አሁን ያለችበት ወቅታዊ ሁኔታ ለውጭው ዓለም፣ ለኢትዮጵያ ማህበረሰብ ለማሳወቅ ነው። እኛ ከመንግስት ጎንን ያለነው መንግስትን እንደግፋለን፣ ግን ኢትዮጵያን ሊያጠፉ ተቀናጅተው የሚሰሩ ጽንፈኞችን እንቃወማለን። ኢትዮጵያ ውስጥ የደረሰውን የዘር ፍጅት ጀኖሳይድ እንቃወማለን። መንግስትም እዛ ላይ ረት ሰጥቶ አጣሪ ኮሚሽን አቋቁሞ ገለልተኛ የሆነ ጉዳዩ እንዲጣራና ወንጀለኞች ለፍርድ እንዲቀርቡ ነው የምንፈልገው። እኛ ደግሞ ለፍትህ ነው። ወደ ዕድሜ ልካችንን ስንጮይ ነው ነው፣ እስክንድርም ሲጮይ ነው። ለዛ ነው የነ ስክንድርን ስም ማንሳት መንግስትን ይረዳዋል እንጂ አይጎዳውም። መንግስት ተቱን እንዴት መጠቆም ነው እንጂ መንግስት ይውረድም መንግስትን መቃወም አይደለም። ህዝቡ እንዲያውቅልን የምንፈልገው ይሄንን ነው። እስክንድርን ለይቶ መደገፍ ለምን እንዳስፈለገ ከአስተባባሪዎቹ አንዱ የሆኑት አቶ ታዘበው አሰፋ የሚከተለውን ማብራሪያ ሰጥተዋል። እስክንድር ነጋ ወደ አሜሪካ በመጣበት ጊዜ ለህዝብ አሳትፎ ለአለም መንግስታት ደብዳቤ አስገብቶ በሂፋ በቀጣዮች መንግስት ትኩረት ሰጥቶ ካልተንቀሳቀሰ በትግል የወጣው ቄሮ ዘጠና ፐርሰንቱ ወይም ዘጠና ዘጠኝ ፐርሰንቱ በትግሉ ውስጥ ለውጥ አምጥቻለሁ ብሎ ወደ ሰላማዊ ህይወቱ ተመልሶ እያለ አንድ ፐርሰንቱ የሚሆነው ቄሮ በህዝብ ላይ ጄኖሳይድ ፈጽሟል። ይሄንን ወደፊትም ሊፈጽም ይችላል ብሎ ያሳሰበውን ቀድሞ ያስጠነቀቀውን ሰው ዛሬ እሱ ያለውን ነገር ማመስገንና እሱን ይቅርታ ጠይቆ ክፍተቶችን መድፈን ሲገባ ባስተሳሰብም በአመለካከትም፣ በህይወት ዓለምም፣ በባህሪም በተፈጥሮ ሊግባቡ ማይችሉ ግለሰቦችን ጃወርንና እስክንድርን አንድ አድርጎ ለአንድ ዓላማ እንደተሰለፉ አድርጎ በአቃቢ ህግ በኩል የተፈጠረው ክስና የተሰጠው ማብራሪያ ኢትዮጵያንን በጣም እያስቆጨን መሆኑ፣ በተለይም የእስክንድር መታሰር ኢትዮጵያንን በውጭ በአንድ ላይ ማቆም ያልተቻለበት ሁኔታ ለመንግስትም ከፍተኛ ድጋፍ ሊሰጥ የሚችለውን ሀይል የከፋፈለ መሆኑን ለማሳየት እና በነገ ዕለት ሌላ ሰልፍ እንደሚካሄድ የሚታወቅ ሲሆን ይሄኛው ሰልፍ ከዚያኛው ልዩነቱ ምንድን ነው? የሚል ጥያቄ ለአቶ ሙልጌታ አንስቼላቸው ነበር። በእኛ በኩል ምንም ልዩነት የለውም ነው የምንለው። አንድነን ኢትዮጵያዊንን፣ ምንም በዚህ ሰዓት መለያየት አያስፈልግም። ኢትዮጵያ ችግር ውስጥ ነው ያለች፣ አንድ ላይ ቆመን ማሰማት ሲገባን አንፎርችነት በማይሆን ነገር ውሃ በማነሳ ነገር ውሃ በማቋጠር ነገር የእስክንድርስን ሰልፍ ላይ እንነሳን በሚለው ብቻ ነው እስክንድር ስም እንዲነሳ አልፈለጉም። እኛ ደግሞ ለፍትህ ነው፣ ወደ ዕድሜ ልካችንን ስንጮህ ነው የኖርነው። እስክንድርም ሲጮህ ነው የኖረው። እዛ ነው የነ እስክንድር ስም ይነሳል። እነሱ የነ እስክንድር ስም ከተነሳ አብረን አንቆምም አሉ። ዋናው ልዩነት ይሄ ነው። ሌላ የለንም። እኛ ኢትዮጵያዊ ነን። ኢትዮጵያ የእውነት የወረደም ዝቅ ያለም ነገር የለንም። እኛ አንድና አንድ ኢትዮጵያዊ ነን እኛ የኢትዮጵያን ሰንደቅ ዓላማና የተለያዩ መፈክሮችን ያነገቡ ኢትዮጵያውያን በታደሙበት በዚህ ሰልፍ ለኮሮና ቫይረስ ጥንቃቄ እንዲያደርጉ ከአዘጋጆቹ ምክር የተሰጠ ሲሆን ብዙዎቹም የአፍና አፍንጫ ጭንብላቸውን አድርገው ታይተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ